Face of America. ከሩሲያ ጋር አብረው ሊሰሩ የሚችሉባቸውን አካባቢዎች መፈለግ፣ በኢራንና በቻይና ላይ ቆምጠጥ ያለ አቋም በመያዝ ለእስራኤል መሪ ለቤንጃሚን ነትንያሁ ጠንካራ ድጋፍ በመስጠት በአገራቸው የውጭ ፖሊሲ ላይ ለውጦችን እንደሚያመጡ ዶናልድ ትራምፕ በምርጫ ዘመቻ ወቅት ቃል ሲገቡ ነበር። እነሆ የዘመቻ ወቅት አብቅቶ የምርጫ ውጤት ለይቶ ፕሬዚዳንት ትራምፕ እየተባሉ ሲጠሩ ልክ አንድ ወራቸውን ከትናንት በስቲያ ደፈኑ። አሁን የትራምፕ አስተዳደር የእይታውን ጥራት እንደገና እየፈተሸ እንደገና እያነጣጠረና የኢላማውንም ምንነት እየለየ ነው። ሪፖርተራችን ጃስሚን ኦኒ ያጠናቀረው ዘገባ አለ። ሶሎሞን አባቴ ያቀርበዋል። እነሆ አምላክ ይርዳኝ ቃለ መሐላቸውን ከፈጸሙ በኋላ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባደረጉት ንግግር ከእንግዲህ ወዲያ የሀገራቸው የውጭ ፖሊሲ የሚመራው በአንድ መርህ ብቻ መሆኑን አጠንክረው አውጀዋል ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው አሜሪካ ትቅደም በንግድ በግብሮች በኢሚግሬሽን በውጭ ጉዳዮች በምንወስደው በእያንዳንዱ ውሳኔ አሜሪካ ትቅደም ፕሬዚደንቱ በመጀመሪያው የሥራ ወራቸው ለአስሮች ዓመታት ጸንተው በቆዩ የተለመዱ አሰራሮችና በዓለም አቀፍ ግንኙነቶች ላይ ለውጦችን ማድረግ ጀምረዋል። ትራምፕ በቅርቡ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ዋይትሐውስ ውስጥ ተቀብለው አነጋግረዋል። ይህ የሁለቱ መሪዎች ስብሰባና ውይይት በቀደሙት ፕሬዚደንት ባራክ ኦባማ ዘመን የሻከረውን የዩናይትድ ስቴትስ እስራኤል ግንኙነት መሻሻል አዲስ ዘመን ያሳያል ተብሏል። ትራምፕ ለመንበረ ርዕሰ ብሔር ዘ አሜሪካ ይወዳደሩ በነበረ ጊዜ የዩናይትድ ስቴትስን ኤምባሲ ከቴላቪቭ ወደ ኢየሩሳሌም እንደሚያዞሩ ቃል ሲገቡ ነበር። በኃይል በተያዙ የዮርዳኖስ ወንዝ ምዕራባዊ ዳርቻ አካባቢዎች ኔታንያሁ እያካሄዱ ያሉትን የሰፈራ ግንባታም የመደገፍ አዝማሚያ ነበር የሚስተዋልባቸው። ቢያንስ ሲቃወሙት አልተሰሙም። አሁን ግን የያኔው ትራምፕ አይደሉም። አሁን ፕሬዝደንት ትራምፕ ናቸው። ፕሬዝደንት ትራምፕ ያንን በእስራኤል የአሜሪካ ኤምባሲን አድራሻ የማዞር ሐሳባቸውን ዛሬ ቀዝቀዝ አድርገውታል። ኔታንያሁ ደግሞ ይህንን የሰፈራ ግንባታ የሚባል ነገራቸውን ገታ እንዲያደርጉ ጠይቀዋቸዋል። በሌላ በኩል ደግሞ የእስራኤልና የፍልስጤምን ግጭቶች ለማስቆም ይረዳል ስትል ዩናይትድ ስቴትስ ለረጅም ጊዜ ይዛው ለቆየችው የሁለት መንግሥታት ምስረታ መፍትሔም ትራምፕ ቀልባቸውን የሰጡ መስለዋል። የሁለት መንግስታት ምስረታንም የአንድ መንግስት መፍትሄንም እያስተዋልኩ ነው። ሁለቱም ወገኖች የሚወዱትን እኔም እወዳለሁ። ኢራን ኒውክሌር የጦር መሳሪያ እንዳትሠራ ለማድረግ የሚዝቱት ትራምፕ የዛሬ ሁለት ዓመት አካባቢ በአንድ ወገን በቴህራን በሌላ ደግሞ በስድስቱ የዓለም ኃያላን መካከል የተፈረመውን ስምምነት አብዝተው ሲነቅፉ ይሰማሉ። በእውኑ መጥፎ ስምምነት እያሉ ነው የሚጠሩት። ኢራን በቅርቡ ላካሄደቻቸው የሚሳኤል ሙከራዎች ትራምፕ አዳዲስ ማዕቀቦችን ጥለውባታል። ኢራን ኑክሌር የጦር መሣሪያ መቼም ቢሆን ጨርሶ እንዳትሠራ ለማድረግ ሌሎችም እርምጃዎችን እወስዳለሁ። መቼም ቢሆን ኑክሌር የጦር መሣሪያ እንዳትሠራ እያልኩ ነው። ሌላው ትራምፕ የሚነሱበት ጉዳይ ሩሲያ ነች። ምንም እንኳ በሞስኮና በቴህራን መካከል እጅግ የጠበቀ ግንኙነት እንዳለ ቢታወቅም ምንም እንኳ ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ እጆቿን ጣልቃ አስገብታለች ተብላ ብትከሰስም ከሞስኮ ጋር እኮ የተሟሟቀ ግንኙነት ቢኖረን አይከፋም ባይናቸው። ይህን ይህንን ሐሳባቸውንም በተደጋጋሚ ሲገልጹ ይሰማሉ። ምክትል ፕሬዚዳንታቸው ማይክ ፔንስ ግን ባለፈው ሳምንት ማብቂያ ላይ ይህ የትራምፕ ሐሳብ ለሚያሰጋቸው የአውሮፓ አጋሮቻቸው የጽናት ማረጋገጫዎችን አጠንክረው ሲናገሩ ተደምጠዋል። በፕሬዚዳንት ትራምፕ አመራር ዩናይትድ ስቴትስ ሩሲያን በተጠያቂነት መያዟን የምትቀጥል ቢሆንም ፕሬዚዳንቱ በሚያምኑበት ሁኔታ በጋራ ልንሰራ የምንችልባቸውን አዳዲስ መንገዶችም እንፈልጋለን። የገንዘቧን የምንዛሪ አቅም እንዳሻት በማጠማዘዝ ታጭበረብራለች ሲሉ በምረጡኝ ዘመቻቸው ወቅት ሲያብጠለጠሏት የነበረችውን ቻይናን በበጎ ሲያነሷት እምብዛም ተሰምተው አይታወቁም። በጨዋታ ሕግ ተመርተው አያውቁም። አሁን መጀመር ያለባቸው ጊዜ እንደሆነ አውቃለሁ። ከቻይና በሚገቡ ሸቀጦች ላይ አዳዲስ ታሪፎችን እንደሚጭኑና ዩናይትድ ስቴትስ ከቻይና ጋር ያሏትን የንግድ ፖሊሲዎች እንደሚለውጡ ሲዝቱ ተሰምተዋል። ይሁን እንጂ ፕሬዚደንቱ የዋይት ሀውስ ሥራቸውን ከጀመሩ አንስቶ አስተዳደራቸው በእነዚያ ጉዳዮች ላይ ብዙም ሲናገር አይሰማም። ይልቅ ትኩረቱን ወደ አካባቢያዊ የፖለቲካ ትንቅንቆችና ንትርኮች አዙሯል። በአንድ በኩል በርግጥ፣ ታይዋንን በሚመለከት ትራምፕ የቆየውን የአሜሪካ የአንድ ቻይና ፖሊሲ እንደሚደግፉና እንደሚያራምዱ አረጋግጠዋል። በሌላ በኩል ግን ቻይና በደቡብ ቻይና ባህር ላይ አለኝ የምትለውን የግዛት ባለቤትነት ጉዳይ ዋሽንግተን ጥያቄ ውስጥ ማስገባቷን ቀጥላለች። የዩናይትድ ስቴትስ የባህር ኃይል የጦር ጀቶች ተሸካሚና አጥቂ ጓድ መደበኛ የውጊያ ልምምዱን እዚያው ደቡብ ቻይና ባህር ውስጥ ሰሞኑን ጀምሯል። ይህ ልምምድ እየተካሄደ ያለው ቻይና በአካባቢው ላይ አለኝ በምትለው ሉዓላዊ ይዞታዋ ላይ ጣልቃ እንዳይገባባት እያስጠነቀቀች ባለችበት ሁኔታ ውስጥ ነው። በትራምፕ አስተዳደር ውስጥ በቻይና ላይ በተለይ ደቡብ ቻይና ባህርን በሚመለከት ጠንከሬ ማለት ፍላጎት እንዳለ ይሰማኛል። ይሁን እንጂ ግልጽ ፖሊሲ ስለመኖሩ ከመግለጫዎች በውል የሚታወቅ ነገር የለም። የስትራቴጂያዊና የዓለም አቀፍ ጥናቶች ማዕከል ባልደረባዋ ቦኒ ግሌሰር ናቸው። አዲሱ የትራምፕ አስተዳደር መሪው ላይ ከተቀመጠ እነሆ አንድ ወር ተጠናቀቀ። ዶናልድ ትራምፕ የአሜሪካ ትቅደም ፖሊሲያቸውን ምንነት ይበልጥ እያጠሩ በሄዱ መጠን አጋሮቿ የሆኑ ሀገሮች ከዩናይትድ ስቴትስ ጋር ባሏቸው ግንኙነቶች ላይ ይበልጥ የመመቻቸት አዝማሚያ እየያዙ የሚሄዱ ይመስላሉ።